ወንዶች የትዳር የፍቅር አጋራችሁ እነዚህን ሶስት ነገሮች የምታደርግላችሁ ከሆነ እናንተ ግንኙነት ላይ በጣም ጀግናና ሴቷን እስከ ጥግ ድረስ የምታረኳት የምታስደስቷት ወንድ እንደሆናችሁ ልታውቁ ይገባል። ሴቶች ግንኙነት ላይ ላረካቸው፣ ላስደስታቸው ወንድ ብቻ የሚሰጡት ሶስት መሰረታዊ ነገሮች አሉ። በተቃራኒው ደግሞ ወንዶች ግንኙነት ላይ ደካማ ከሆናችሁ የትዳር የፍቅር አጋራችሁ እነዚህን ሶስት ነገሮች በፍጹም ለናንተ አታደርግም። ወንዶች ይህንን ነገር የትዳር የፍቅር አጋራችሁ ታደርግላችኋለች ወይንስ አታደርግላችሁም የሚለው ራሳችሁን አይታችሁ ግንኙነት ላይ ያላችሁን ብቃት በዚህ ማወቅና መለየት ትችላላችሁ። ሴቶች ላረካቸው ላስደሰታቸው ወንድ ብቻ የሚያደርጉት እነዚህ ሶስት ነገሮች ምንድናቸው የሚሉትን በዶክተር ዮናስ ቁጥር ሁለት የዩቲዩብ ቻናል ላይ ዝርዝር ሀሳቡን አስፈሬላችኋለሁ። የዩቲዩብ ቻናልን ሊንክ ፕሮፋይሌ ውስጥ ገብታችሁ በምታዩት የዩቲዩብ ምልክት በቀጥታ በመግባት የዚህን መረጃ ሙሉ ዝርዝር ልታደምጡት ትችላላችሁ።